በዓለም ላይ በተለያዩ ስነልቦናዊና አካላዊ ምክንያቶች ለንግግርና ቋንቋ እክል የተዳረጉ ሕፃናት ቁጥር ጥቂት የሚባል አይደለም። ሌላውን ትተን የአሜሪካ ብሔራዊ የጤና ቃለምልልስ ጥናት ከአምስት ዓመት በፊት ይፋ እንዳደረገው ከሕፃናት መካከል አንዱ ችግሩ እንደተከሰተበት ይፋ አድርጓል። ኢትዮጵያ ውስጥ የዚህ የጤና ችግርን ስፋት የሚያሳይ ጥናት እስካሁን ባይገኝም በዘርፉ የሚንቀሳቀሱ ጥቂት ሐኪሞች ግን በርካታ ሕፃናት ከችግሩ ጋር እንደሚኖሩ እየጠቆሙ ነው። የንግግርና ቋንቋ ሐኪም የሆኖቹ መሃል የታዝነ ከእነዚህ መካከል አንዷ ናት። በችግሩ ዙሪያ ማህበረሰባዊ ንቃት ለመፍጠር ከሰሞኑ ማህበራዊ መገናኛዎችን በመጠቀም እውቀቷን ማጋራት የጀመረችው ማህሌት ህፃናት ለንግግርና ቋንቋ ተግዳሮት የሚዳረጉበትን ምክንያትና ተያዥ ሀሳቦችን አካፍላናለች። ሰዎች የንግግር ወይንም የቋንቋ ችግር ተጠቂ ሊሆኑባቸው የሚችሉባቸው ምክንያቶች ለምሳሌ ህጻናት ወይም አዋቂዎች ላይ ፕራክሲያ፣ ዲሳርትሪያ ወይም የንግግር ግድፈት ሲኖር ተጠቂ ሊሆኑ ይችላሉ። ቋንቋ ላይ ደግሞ እንደ ኦቲዝም፣ አፌዣ ያሉ ነገሮች ሲከሰቱ የቋንቋ እክል ሊያጋጥማቸው ይችላል። ከዛ በተጨማሪ የመንተባተብ እክል፣ የድምፅ እክል የመስማት እክል ሲኖር፣ የመስማት እክል ላይ ደግሞ የመስሚያ መርጃ መሳሪያ ካደረጉ በኋላ እኛ ጋር ቋንቋን ለመለማመድ ይመጣሉ ማለት ነው። የላንቃና የከንፈር መሰንጠቅም አለ። ለእነሱም የቃላት ቴራፒዎች ይሰጧቸዋል። ከዛ በተጨማሪ ግን እነዚህ ልጆች እንደየኬዛቸው እንደየሁኔታው የተለያዩ ምልክቶችን ሊያሳዩ ይችላሉ። ለምሳሌ ኦቲዝም ላይ ብናነሳ ኦቲዝም ላይ ተደጋጋሚ ባህሪዎችን የማሳየት ቋንቋቸው ላይ የመዘግየት ማህበራዊ መስተጋብራቸው ላይ የመዘግየት ነገር ሊኖር ይችላል። አንዳንዴ ትልቅ ሰው ላይ ደግሞ ስናይ ፍዥ ያጋጠማቸው ሰዎች ብዙ ጊዜ የመናገር ክላቸውን ያጣሉ። ከዛ በተጨማሪ የመጻፍ የማንበብ፣ እነዚህ ነገሮችን ያጣሉ። የንግግርና የቋንቋ ችግር ላለባቸው ሰዎች ስለሚሰጠው ሕክምና ደግሞ በጥቂቱ እናውራ። ምን አይነት የሕክምና ዘዴዎች ናቸው በአሁኑ ሰዓት በስራ ላይ ያሉት? የንግግርና ቋንቋ ችግር ላለባቸው ሰዎች የምንሰጣቸው ሕክምናዎች እንደየኬዞቹ የተለያዩ ናቸው። ግን ለሁሉም ምንድን ነው የምናደርገው? መጀመሪያ እኛ ጋር ለሚመጣ ሰው አሰስመንት ወይም ምርመራ እናደርጋለን። ያንን አሰስመንት ካደረግም በኋላ ከዛ በኋላ ወደ ቴራፒ ነው የምንገባው። ቴራፒው ብዙ ጊዜ ሊፈጅ ይችላል፣ ትንሽም ጊዜ ሊፈጅ ይችላል። እንደ የኬዞቹ የተለያየ አይነት ጊዜ ነው የሚኖረን። እንግዲህ መሀላይት ስለነዚህ የጤና ችግሮች በማህበራዊ መገናኛዎች በኩል መረጃዎችን ከሚያቀብሉ ጥቂት ሰዎች መካከል አንዷ ነሽ። ይህን አገልግሎት የጀመርሽው መቼ ነው? የማህበራዊ መገናኛዎችን ለመጠቀም የመረጥሽውስ በምን ምክንያት ነው? በማህበራዊ ሚዲያዎች የመጣሁበት ዋነኛ ምክንያቴ ኮቪድ አስራ ዘጠኝ ነው። ኮቪድ 19 ከገባ በኋላ ከክሊየንቶቻችን ከታካሚዎቻችን ጋር መገናኘት አልቻለም። በዚህ ምክንያት ቤተሰብ በጣም እየተቸገረ ነው፣ ልጆቻቸውን መቆጣጠር ከብዷቸዋል። ከዛ በተጨማሪ ቋንቋ ላይ በጊዜ ሲሆን በጣም ጥሩ ነው ጊዜው እያለፈ እንዳይሄድ ቶሎ ማሰራታቸው መልካም ነው። በዛ ምክንያት አንዳንድ ሰዎች በጣም ሲቸገሩ ስላየሁኝ ማህበራዊ ሚዲያ ላይ መጥቼ የተቸገረን ቤተሰብ መርዳት አለብኝ ብዬ አስቤ ነው የመጣሁት። ከዛም በኋላ ብዙ ሰዎችን አግዣለሁኝ። ሪ ሰዎች ኢትዮጵያ ውስጥ ያለው ሰው ስለነዚህ ነገሮች ግንዛቤ እንዲኖረው አስቤ ነው። ብዙ ጊዜ እንደዚህ አይነት ጊዜ ያጋጠማቸው ሰዎች እርግማን ጋር ያያይዙታል እና ወደ ሕክምና ከመሄድ ይልቅ ወደ ሃይማኖታዊ ቦታዎች መሄድን ያዘወትራሉ። ያ ግን ልክ አይደለም። ሁለቱንም አንድ ላይ ማስኬድ የምንችልበት ምክንያት አለ እና በማህበራዊ ሚዲያ ላይ ግንዛቤዎችን እየፈጠርኩ ነው። ከዛ በተጨማሪ የተቸገሩ ወላጆችን በተለይ ኦቲዝም ጋር የሚኖሩ ልጆች ያላቸውን ወላጆች፣ በሁሉም የሀገሪቷ ክፍል ያሉትን ወላጆች በስልክ አንዳንድ ማቴሪያሎችን እየሰጠኋቸው ቤት ማድረግ ያለባቸውን ነገሮች እየነገርኳቸው እነሱም ያለውን ነገር እያስረዱኝ እናስተካክላለን። ኢትዮጵያ ውስጥ የንግግርና የቋንቋ ችግርን በተመለከተ የተለያዩ የተሳሳቱ አመለካከቶች መኖራቸው ይሰማል። መሰል አመለካከቶችን ለማቃናትና በአጠቃላይ ያለውን የሕክምና አሰጣጥ ለማሻሻል ምን መደረግ አለበት? ያለሽ ይሄ እርግማን ነው፣ የእናንተ ኃጢአት ነው ልጁን እንደዚህ ያደረገው የሚባሉ ነገሮች አሉ ወይም ትልቅ ሰው ላይ ሲሆን የራሱ ኃጢአት ነው እንደዚህ ያደረገው። ይሄ ትክክል አይደለም። የሚመጡባቸው መንገዶች እንደዚህ አይነት መንገዶች አይደሉም። የእኔ ልጅ ቀስ ብሎ ነው የፈታው፣ ተይው፣ ቀስ ብሎ ይፈታል። እንደዚህ እንደዚህ አይነት ነገሮችም አሉ። ልክ እንደዚህ አይነት ችግር ሲያጋጥማችሁ ወደ ሕክምና ተቋማት በመሄድ ልጆቻችሁን ማሳየት ይኖርባችኋል። ከዛ በተጨማሪ ደግሞ የህክምና ስጠቱን ለማሻሻል ሁላችንም እየለፋን ያለነው አዲስ አበባ ላይ አለን። ከዛ በተጨማሪ ክልሎች ላይም አሉ፣ እነሱም እየሰሩ ይገኛሉ። በተቻለን አቅም አገራችንን ላይ ያሉትን ለማዳረስ እየሞከርን ነው። መሀል የታዘነ የንግግርና የቋንቋ ችግር ቴራፒስት፣ ለነበረን ቆይታ በእጅጉ አመሰግናለሁ። ስለሰጣችኝ እድል ከልብ አመሰግናለሁ።